አራስ ልጅ ይዘው ለፓርላማ ስብሰባ የገቡ የኬንያ የምክር ቤት አባል ከስብሰባው በጥበቃ ሰራተኞች ታግደዋል። የምክር ቤቷ አባል ከፓርላማው እንዲወጡ ጠባቂዎች አስገድዷቸው ልጃቸውን እያስገደዷቸው ልጃቸውን ጡት ስላጠቡ መሆኑ ተገልጿል። ገልሞ ዳዊት ዝርዝራለው የኬንያዋ ከኋለ ግዛት የፓርላማ አባል ዙሌይካ ሀሰን ዛሬ ህፃን ልጃቸውን ይዘው በመግባታቸው ከስብሰባ ታግደዋል። ፓርላማ ውይይት እያደረገ ባለበት ዙሌይካ ሐሰን የአምስት ወር ልጅ ህፃን ይዘው መደበኛ ጉባኤ ሊካፈሉ ሲሉ በጸጥታ ጠባቂዎች ከጉባኤው እንዲወጡ ተደርገዋል። የስብሰባውን አዳራሽ እያቋረጣችሁ ያላችሁት ስርዓት እንድታከብሩ ጠይቃለሁኝ። ተወካይዋ ከክስተቱ በኋላ ለጋዜጠኞች ሲናገሩ ድርጊቱ የሴቶች መብትን የሚጻረር ነው ብለዋል። የማልቀርበት ጉዳይ ሆነብኝ። ስለዚህ ወይ ልጄን ይዤ መምጣት አለዚያም ከስራ ገበታዬ መቅረት ነበረብኝ። ስለዚህ ልጄን ይዤ ሊሄድ ብዬ መጣሁ። የመረጠኝን ህዝብ ለመወከል ማለት ነው። ልጅ ስላለኝ መቀጣት የለብኝም። ልጅ መውለድ የተፈጥሮ ጸጋ ነው እኮ። ሌሎች ሴት ፓርላማ አባላትም ድርጊቱን ተቃውመዋል። የሀገር ውጋ ውጭ መሥሪያ ቤት በሴት ላይ እንዲህ አይነቱን እርምጃ ከወሰደ በሌሎች መሥሪያ ቤቶች የሚሰሩ ሴቶች መብት ምን ያክል የተጠበቀ ነው የሚል ጥያቄ ያነሳ ነው ሲሉም ተደምጠዋል። የኬንያ ፓርላማ ኮሚሽን ከስድስት ዓመታት በፊት ልጅ ያላቸው ሴቶች የፓርላማ አባላት ልጆቻቸውን የሚያጠቡበትና የሚንከባከቡበት ክፍል እንዲያዘጋጅ በፓርላማ አባላት እንደ አውሮፓውያን አቆጣጠር ነሐሴ 2013 ተጠይቀው ነበር። ኮሚሽኑ ግን እስካሁን ውሳኔውን ወደ ተግባር አለመለወጡን ሴቶች ፓርላማ አባላቱ ተናግረዋል። በኬንያ ሕግ ሕፃን ልጅ ይዞ ፓርላማ መግባትን የሚከለክል ድንጋጌ ወይም ሕግ የለም። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ አመሰግናለሁ። ገልሞ ለዘገባው ክቡራትና ክቡራን አድማጮች የሴቶችና ቤተሰብ ዝግጅታችን ይቀጥላል። ይህ በእንዲህ እንዳለ ግን እናቶች ቤት ውስጥም ሆነ ስራቸው ቦታ ላይ ሆነው ልጆቻቸውን እንዲያጠቡ የሚያበረታቱ ፖሊሲዎችን መንግስታት እንዲያወጡ የተባበሩት መንግስታት ድርጅት መክሯል። የዓለም የጤና ድርጅት፣ የመንግስታቱ ድርጅት የሕፃናት አጣዳፊ ዓለም አቀፍ ድጋፍ ፋንድ ዩኒሴፍ እንደሚሉት የእናቶቻቸውን ጡት እየጠቡ ያደጉ ጤናቸው በተሻለ ሁኔታ የጠነከረና ሕይወታቸውም ውጤታማ ነው። የዓለም ጡት የማጥባት ሳምንት እየተካሄደ ከሚገኝባት ከጄኔቫ ሊሳ ሽላይን ያጠናቀረችውን ዘገባ ቆንጂት ታየ ለቤተሰብ ፕሮግራም እንደሚቀጥለው አዘጋጅተዋለች። ሕጻናት ጡት እየጠቡ ሲያድጉ እናቲቱም ሕጻኑም መጠነ ሰፊ ጠቀሜታ እንደሚያገኙበት ነው የጤና ባለስልጣናት የሚያስገነዝቡት። የሚያጠቡ እናቶች ኦቨሪ የሚባለው እንቁላል የሚፈጠርበት የስነ ተዋልዶ ክፍል ካንሰር፣ የጡት ካንሰር እና ለስኳር በሽታ የመጋለጣቸው እድል እንደሚቀንስ የጤና አዋቂዎች ይናገራሉ። ለህፃናቱ ደግሞ የአጭር ጊዜም የዘለቄታም ጠቀሜታው ብዙ ነው። የእናት ጡት ወተት ለአንጎል ጤናማ እድገት ይበጃል። የሰውነታቸውን የበሽታ መከላከል አቅምም ያፈረጥምላቸዋል። ታዲያ በዓለም ዙሪያ ልጆቻቸውን ጡት የማያጠቡ እናቶች ቁጥር አነስተኛ የሆነው በበለጸጉት ሀገሮች እንደሆነ ነው የተባበሩት መንግስታት ድርጅት ያካሄደው አንድ ጥናት የሚያሳየው እንዲያውም ሙሉ በሙሉ ጡት ብቻ ጠብተው የሚያድጉ ህጻናት ከ25 ከመቶም ያንሳሉ። በባለጸጎቹ ሀገሮች። ባለጸጋ ያልሆኑ ሀገሮች ለምሳሌ ሩዋንዳን የወሰደን እንደሆነ ዘጠና ከመቶ ህጻናቷ ጡት ጠብተው ነው የሚያድጉት። ሌሎች ሀገሮች ቡሩንዲ፣ ሽሪላንካ ወዘተ ደግሞ እስከ 80 ከመቶ ይደርሳሉ። የዓለም የጤና ድርጅት የስነ ምግብ ክፍል ኃላፊ ሎረንስ ግራመር ስትሮን ለቪኦኤ በሰጡት ቃል የባለጸጎቹ ሀገሮች ልጆች የናት ጡት እየጠቡ ቢያድጉ ምንኛ በተጠቀሙ ይላሉ። ጡት ጠብተው የሚያድጉ ልጆች ሲያድጉ ከመጠን በላይ የመወፈር ሁናቴ አይገጥማቸውም። በአራስነት በድንገት የመሞት እድላቸውም ይቀንሳል። ሊኪሚያ ለሚባለው የደም ካንሰርም እንዲሁ ያለ መጋለጥ እድላቸው ከፍ ይላል። አነስተኛ ገቢ ባላቸው አገሮች ደግሞ የመተንፈሻ አካላት ለበሽታ አምጪ ተዋሲያን እንዳይጋለጡና ተቅማጥም በብዛት እንዳያጠቃቸው ይረዳቸዋል። የእናት ጡት ጠብተው የሚያድጉ ልጆች ቢበረክቱ ይላል ጥናቱ፣ በየአመቱ 823 ሺህ ልጆችን ከመቀጨት መታደግ ይቻላል። በየአመቱ 20 ሺህ ሴቶች በጡት ካንሰር ሳቢያ ህይወታቸውን እንዳያጡም ይከላከላል። አንድ የአለም ባንክ ጥናት እንደደረሰበት ይላሉ፣ የአለም የጤና ድርጅቱ የስነ ምግብ ኃላፊ። ጡት ማጥባት እንዲስፋፋ ለማበረታታት አቅምን ማዋል ትርፉ ብዙ ነው ስ ጡት ማጥባትን ለማበረታታት ለማመቻቸት ወጪ ለምትደረገው ለእያንዳንዷ ዶላር ከምጣኔ ሀብት እድገት አንጻር ሲመዘን ሰላሳ አምስት ዶላር ትርፍ እንደሚገኝበት ይገምታል። በሌላ መልኩ ደግሞ በአመት ሲሰላ እናቶች ልጆቻቸውን ጡት ባለማጥባታቸው በዓለም አቀፍ ምርታማነት ላይ የሶስት መቶ ሁለት ቢሊዮን ዶላር ኪሳራ ይደርሳል። መንግስታት ለእናቶች ቢያንስ የ18 ሳምንታት ደመወዝ የሚከፈልበት የወሊድ ፈቃድ በህግ በመደንገግ ጡት ማጥባትን እንዲያበረታቱና እንዲደግፉ የዓለም የጤና ድርጅትና ዩኒሴፍ የተባበሩት መንግስታት የሕፃናት መርጃው ድርጅት ተማጽኖ አቅርበዋል። አባቶችም በሕፃናት እንክብካቤ እኩል እንዲሳተፉ ለማበረታታት እንደ ሴቶቹ ሁሉ ፈቃድ እንዲሰጣቸው ድርጅቶቹ ያሳስባሉ። አሰሪዎች ወደ ሥራ ገበታቸው ለሚመለሱ ጡት የሚያጠቡ እናቶች ንጽሕናው የተጠበቀ ገቢ ወጪ ሳይኖር እንደ ልባቸው ዘና ብለው የሚያጠቡበት ቦታ እንዲከለልላቸው ወይም ወተቱን አልበው በንጽሕና የሚያስቀምጡበት ቦታ በማዘጋጀት መተባበር እንዳለባቸው ነው የተባበሩት መንግስታት ድርጅት መስሪያ ቤቶቹ የሚያሳስቡት።